ኢትዮጵያ ውስጥ ያለው ችግር እንዲፈታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የበኩሏን ኃላፊነት እየተወጣች ነው ሲሉ የቅዱስ ፓትርያርኩ ልዩ ጸሐፊ አስታውቀዋል። ልዩ ጸሐፊው አባ ሰረቀ ብርሃን ወልደ ሳሙኤል ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ እንዳሉት ለጠፋው ሕይወት መንግስትን ብቻ ተጠያቂ ማድረግ አይቻልም። በቅዱስ ሲኖዶስ ጎንደር ባሉት የሃይማኖት መሪዎች መካከል ልዩነት ስለመፈጠሩም የምናውቀው ነገር የለም ብለዋል። ልዩ ጸሐፊው አባሰረቀ ብርሃን ወልደ ሳሙኤል ከቪኦኤ ጋር ባደረጉት ቃለ ምልልስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የቅዱስ ፓትርያርኩ ልዩ ጸሐፊ የሆኑትን አባሰረቀ ብርሃን ሳሙኤልን ያነጋግራቸው እስክንድር ፍሬው ነው። የሃይማኖት መሪዎች የት አሉ? በኢትዮጵያ የተቃውሞ እንቅስቃሴ የበርካቶች ህይወት መጥፋቱን ተከትሎ ከአንዳንድ ወገኖች ሲሰነዘር የቆየ ጥያቄ ነው። ምእመናን ለሃይማኖት መሪዎቻቸው ሊጸልዩ ይገባል ያሉ አንድ የሲቪክ ማህበር መሪ ሁኔታው ግራ እንዳጋባቸው ተናግረዋል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ይህንን አባባል አትቀበልም። የኢትዮጵያ የሰላም የልማትና የዲሞክራሲ ህዝባዊ የምክክር መድረክ የተሰኘው ተቋም ባዘጋጀውና ወቅታዊውን ሁኔታ አስመልክቶ በተካሄደው ውይይት ላይ የተገኙት የቅዱስ ፓትርያርኩ ልዩ ጸሐፊ ይህንኑን ያብራሩት። ልዩ ጸሐፊው አባ ሰረቀ ብርሃን ወልደ ሳሙኤል ለቪኦኤ እንዳሉት ቅዱስ ፓትርያርኩና ሊቃነ ጳጳሳት የተገኙበት አስቸኳይ ስብሰባ ተደርጓል። ጸሎትና ምህላ እንዲደረግ ቤተ ክርስቲያን አውጃ እንደነበርም አስታውሰዋል። ይህ የሰላም እንቅስቃሴ በዚህ እንደማይቆም ከገለጹበት ይቀጥላሉ። አሁንም በዚህ ተነስቶ በሁሉም አህጉረ ስብከቶቻችን በሁሉም አብያተ ክርስቲያናት ይሄ የጸሎትና የሰላም መርሃ ግብር እየተንቀሳቀሰ ነው። ከዚህ ተነስተንም አሁንም ሰላምን ለማስፈን ስለ ሰላም ከሚጥሩ ወገኖቻችን ሁሉ ቤተ ክርስቲያን ኢንቮልቭ እያደረገች ናት ነው። ስለዚህ ይህ ምን ማለት ነው? የሃይማኖት ተቋማት ቤተ ክርስቲያናችን፣ በተለይ አንጋፏ ቤተ ክርስቲያን የማስታረቅ ልምድ ያላት ቤተ ክርስቲያን፣ የታሪክ ልምድ ያላት ቤተ ክርስቲያን ዋልታ ሆነ ሰማይ ቆየች እና ያለች ቤተክርስቲያን፣ ይሄ ትልቅ ሚና እየተጫወተች ነው። ሞርም እንድትጫወት ደግሞ ጥረቷን እየቀጠለች ነው ያለች። እዚህ ላይ ግን ለምሳሌ ኢትዮጵያ ውስጥ እንግዲህ በርካታ ሰዎች ሞተዋል። በኦሮሚያና በአማራ ክልል በተለይ በነበረው ግጭት፣ በነበሩ ተቃውሞ ሰልፎች ምክንያት ማለት ነው። እና የተለያዩ ዓለም አቀፍ ተቋማት ሁሉ መግለጫዎችን አውጥተዋል። የሀይል እርምጃ ይቁም፣ ሰላማዊ ሰልፈኞች ላይ መተኮስ ይቁም፣ ሰላማዊ ሰልፈኞቹም በሰላማዊ መንገድ መልእክታቸውን ያደርሱ የሚሉ እናንተ ለምሳሌ ገሰጻችሁ ታውቃላችሁ መንግስትንም ይሆን ሌላውንም አካል እንደይነ ሚናችሁን ተወጣችኋል። አጭር ስለሆነ ፕሮግራሙ በትክክል ይህንን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሀገሪቱ ህጋዊ ሰውነት ያላቸው የሃይማኖት ተቋማት ፕሬዝደንት መሪ ናት የበላይ እንደ ኃላፊነቷ ይህንን አሁን ያልከውን በመላዪቱ ሀገሪቱ ያሉት የእምነት ተቋማት በተለይ ሰባት ተቋማት አሉ። እነዚህን በመሰብሰብ ግልጽ የሆነ ጋዜጣዊ መግለጫም በጽሁፉም ማንም በሀገሪቱ የሚሞት ወገን መኖር እንደሌለም የአንድ ግለሰብ ደምም በከንቱም ያለ ፍርድ መፍሰስ እንደሌለበት ህዝብም ይህንን አይነት የሰው ንብረትም ሀብትም እንደዚህ መውደም እንደሌለበት፣ ስለዚህ ሰው ሁሉ ወደ ሰላም እንዲመለስ መንግስትና ህዝብ ተቀራርበው ተቻችለው መስራት እንዳለባቸው፣ በዚህም ደግሞ የመንግስት ብቻ ሳይሆን እያንዳንዱ ሰው ግለሰቡም ሆነ እንደዚህ ልዩ ኢቭን ማህበራት ኢቭን ለምሳሌ እንደነባ ገዳ ሌሎች ሌሎች ሁሉም ጥሪ ተደርጎ ከሰባት ከዘጠኝ እርግጠኛ ያደለው ቁጥሩ ግን ከሰባት በላይ የአቋም መግለጫ ያለው ይህን አሁን ያልከውን መቆም እንዳለበት ቤተክርስቲያኗ በመሪነቷ ይህንን ኦፊሻሊ አውጃለች። የመንግስት ባለስልጣን ቀርባቸው አነጋግራችሁ ታውቃላችሁ? ይሄን እንግዲህ የመንግስት ባለስልጣንን ይህን ስብሰባ የማድረግ ገና አላናገራችሁም። እንደኛ እንደ መግለጫ ግን እንደ መግለጫ ለመንግስትም ለሚቃወም ኃይልም ለፖለቲካ አካላትም መሪዎችም አማራጭ ኃይሎችም ለራሱ ለወጣትም ሁሉም ሰው ቅድሚያ ለሰላም እና ለሰላም መስጠት እንዳለበት ምክንያቱ ግጭት ከመጣ ሁከት ከመጣ ሰው አይሞትም ብለህ ኤክስፔክት አታደርግ። ስለዚህ የግድ ነው። እየተጫወት ያለ ከእሳት ጋር ስለሆነ እሳት ውስጥ እየተጫወት እሳት አያቃጥለኝም ብሎ ማመን ከንቱ ነው። ስለዚህ እኛ ከእሳትና ከሰይፍ ጋር አትጫወት። ሰላማዊና ሰላማዊ በሆነ መንገድ ቆምን።

ይሄ የቤተ ክርስቲያን ነው። ያን ጠቅላላ መልክት ነው ታስተላልፎት እንጂ ከሌሎች ካተኛው አንልም ነው። መንግስትም ምላሽ መስጠት እንዳለበት፣ ህዝብም ሰላማዊ በሆነ ነገር መመለስ እንዳለበት በዚህ መካከል በሚደረጉ ግጭቶች እየሞት ያሉት ሁሉም የኢትዮጵያውያን ዜጎች ናቸው። ወታደር ብለህ ብትናገር ከሆነ ወታደርም ኢትዮጵያዊ ነው። ሲቪል ብለህ ብትናገር እየሞት ያለ ሲቪልም ኢትዮጵያዊ ነው። ሁሉም ፖሊስም ሲሞት ታራ ምእመንም ሲሞት ሁሉም እነዚህ ስንደምራቸው ኢትዮጵያውያን ናቸው። ስለዚህ እኛ የምንለው በዚህም ይሁን በዚህ እየወረወረ በድንጋይ የሚገድልም ይሁን እየተኮሰ የሚገድል እነዚህ ሁለቱ ስህተቶች ናቸው እና ወደዚህ ከመግባታችሁ በፊት በሰላምና በሰላም ነገሮችን ፍቱ ነው። ግን መንግስት የበለጠ ኃላፊነት አለበት በሚል የሚጠቀሱ አስተያየቶች ይሄ እንግዲህ አሁን እንደምትለው እኮ ነው። የሃይማኖት ተቋማት የበለጠ ኃላፊነት አለባቸው። ኦፍኮርስ አለባቸው። መንግስት ማለት እንግዲህ የህዝብ አገልጋይ እንደመሆን መጠን የሃይማኖት አባት ማለትም ደግሞ የህዝብ አገልጋይ እንደመሆን መጠን ኃላፊነቱ በዛው ልክ ነው። ለዚህም እኮ ነው እኛም እየታ እየተስተካከል ነው ያለ መንግስትም ይህን እንዲያይ የምናደርገው ያለ። ስለዚህ የዲግሪ ጉዳይ ሊኖር ይችላል። እንደ ሃይማኖት ማድረግ ያለብህ ግን ብዛት ያለውም ጥቂት ያለው ማለት አይደለም። የፖለቲካ አማራጭ ኃይሎችም ይህንን አስተሳሰባቸው ለሰላም ቅድሚያ ለሰላም ሊሰጡት ይችላል። አንደኛው መቶ ክፍለ ዘመን እኮ ነው ነገሩ በእኛ ሀገር ብቻ አይደለም። እንዚህ የተመሰገነ ይሆን በሀገራችንስ እንዲያው ከሌላው ስትሰራ በጣም የተሻለ እይታ ልታገኝ ትችላለህ። ያመሆነ ይህ ግን ያም ሆነ ግን መደረግ ያለበት በአሁኑ ጊዜ ከጦርነት ይልቅ በሰላም መሄድ ይቻላል። ነገር ግን ደመራ ባህል የደመራ ባህል ራሱ በጎንደር ከተማ ለምሳሌ በየቤተ ክርስቲያኑ እንዲከበር በመወሰኑ በዛው መንገድ ተከብሯል። ይህንን ወቅታዊ ሁኔታ ተከትሎ በቤተ ክርስቲያን ውስጥ ክፍፍል እንዳለ ይነገራል። ለምሳሌ ጎንደር ባሉ የሃይማኖት መሪዎች እና በኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ የለም፣ ፈጽሞ በኢትዮጵያ ቤተ ክርስቲያን ውስጥ በኢትዮጵያ ቅዱስ ሲኖዶስ ሆነ በኢትዮጵያ ሀገራችን ውስጥ በሃይማኖት በኦርቶዶክስ ውስጥ መከፋፈል የሚባል የለም። እንግዲህ የተለያዩ የእምነት ተቋማት ግን አሉ። ሁለቱ ሲኖዶስ ጎንደር ባሉ አባቶች እና በአዲስ አበባ ባለው ሲኖዶስ ምንም አይነት ብፁዕ አባታችን አሁን ኤልሳም ሆነ እዚህ የኢትዮጵያ ሲኖዶስ ያሉት አንድ ናቸው። እንግዲህ ልዩነት በተአምር ካለ እኛ የምናውቀው ነገር ግን የለም። ለምሳሌ በአደባባይ እንደማይከበር እንደማይከበርና በቤተ ክርስቲያን እንደሚከበር ታውቃላችሁ። ውሳኔው ይሄ የሰላም ጉዳይ ነው። እንግዲህ በሰሜን እኛ እንደምናውቀው ቤትም ሀገራችን መስቀል በአደባባይ ነው የምናከብሩ። ታሪኩ ነገር በመስቀል የትም መስቀል በዓለ መስቀል ስናከብር በአደባባይ እናከብራለን። በየቤታችንም በተለያየ መንገድ ይከበራል። ስለዚህ አሁን በጎንደር በቀዱ ጊዜ፣ አሁን በዚህ ሁለት ቀን ነው የጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አባታችን አሁን ኤልሳ ታላቅ አንጋፋው አባታችን በዚሁን አቅጣጫ እንደማይከበር አናውንስ አድርገዋል። ሁኔታውን አረጋግጠናል ማለት ነው። የሰጡበት ሪዝን ምንድን ነው? ስለዚህ እሳቸው ብፁዕነታቸው እዛ አካባቢ ያለው ሀገረ ስብከትና ሊቃውንት ይህንን ሁኔታውን ያልተመቻቸ ኑሯቸው ከሆነ ይህ የመወሰን መብት አላቸው። ያ ማለት መስቀል እየተከበረ አይደለም ማለት አይደለም። በሰሜን ጎንደር መስቀል እየተከበር በየ ቤተክርስቲያን ነገር ግን ይሄ በማድረጋቸው ከሲኖዶስ ተለዩ ማለት አይደለም። ይሄ በማድረጋቸው የሚያዋጣቸው ከሆነ እንደ ሰላም ሲጠፋ እኮ ጠቅላላም እኮ እየባሰ ከመጣ እኮ አለማክብርም ይመጣል። ግን ዛትማች ሄደዋል ወይ የሚለው እሳቸው እዚያ ቅርብ ያሉት ተጠሪ ሊቀ ጳጳስ ነው የሚያውቁ። ስለዚህ ልዩነት የሚባል ግን በእኛ ውስጥ የለም። በዚሁ ወቅታዊ ጉዳይ ላይ እየተካሄደ ባለው ስብሰባ መሀል ቃለ ምልልስ ለማድረግ የፈቀዱትን በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የቅዱስ ፓትርያርኩ ልዩ ጸሐፊ አባ ሰረቀ ብርሃን ወልደ ሳሙኤልን በማመስገን ልሰናበት። በዚሁ ርዕስ ላይ በኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ የጠቅላይ ጽፈት ቤቱ ዋና ጸሐፊ ከሆኑት አባ ሀጎ ሳይሽ ጋር ያደረግኩትን ቃለ ምልልስ እየመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ